የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድራጊውም እዚህ ጋቢና አብራኝ ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ የሚኖሩ በአስር ሺዎች የሚቆጠሩ ሰዎች ከቤታቸው መፈናቀላቸውን ገልጸዋል። አምቡላንስ ራሱ ራይኒ በብረት ያየሁት አስር አምቡላንስ። ትምህርት ቤቶች መዘጋታቸውን የአካባቢው ነዋሪዎች ገልጸዋል። የትምህርት ጥራትን ለማሻሻል የተያዙ ስራዎችን የሚያስቃኝ ዘገባም ይዘናል። የትምህርቱም ጥራት እንዳልኩት ያው በሚሰጠው የመጨረሻ የግምገማ ፈተና ጥሩ ውጤት እያስመጣ እንደሆነ በደንብ ለመገንዘብ ተችሏል። ዘጋቢያችን ግርማይ ገብሩ በሀውዜን ከተማ የተከታተላቸው አንድ ገበሬ በድርቅ ወቅት ራስን ለመቻልና ለመበልጸግ እንዴት እንደሚቻል ይነግሩናል። ሽኳር ድንሽ ድንሽ ዘራእት እፉን ስንዳይ ስኳር ድንችና ድንች ከአዝርት ደግሞ በቀሎና ስንዴ ከፍራፍሬዎች ደግሞ ትርንጎ፣ ብርቱኳንና ዘይቱን አለን። የከብቶች መኖም እናዘጋጃለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ኬንያ ውስጥ ዛሬ የምርጫ ኮሚሽኑን የሚቃወሙ ሰልፈኞች በሶስት ከተማዎች ሰልፍ ተካሂዷል። ኪስሙ በተባለች ምዕራባዊት ከተማ ቢያንስ አንድ ሰው በተቃውሞ ሰልፍ እንደተገደለ የአካባቢው ብዙሀን መገናኛ ዘግቧል። አራት የተቃውሞ ሰልፈኞች ደግሞ ሆስፒታል እንደገቡ ስታንዳርድ የተባለው ዘጋቢ ፊሊፕ ኦርዋ ለአሜሪካ ድምጽ ሬዲዮ ተናግሯል። ሞምባሳና ካካጋሜ ላይም ፖሊሶች እንባ አስመጭ ጋዝ ተጠቅመዋል። ፖሊሶች በነጻው የምርጫና የድንበር ኮሚሽን ጽህፈት ቤቶች ላይ የተቃውሞ ሰልፎችን ይመኖ የነበሩ ባለስልጣኖችን አስረዋል። ናይሮቢ ላይ ፖሊሶች የኬንያ የምርጫ ኮሚሽን ዋና ጽህፈት ቤቶችን ከልለዋል። የተቃውሞ ሰልፍ ከመደረጉ በፊት ንጋት ላይ ተሰባስበው የነበሩ ጥቂት ሰዎችን ለመበተን ፖሊሶች እንባ አስመጭ ጋዝ ተጠቅመዋል። ባለስልጣኖች የተቃውሞ ሰልፉ ህገ ወጥ ነው ይላሉ። የሶማሊያው ፕሬዝዳንት ሀሰን ሼክ ሞሀመድ ሶማሊያ ውስጥ በያዝነው አመት የሚካሄደው ምርጫ ህጋዊ የሚያደርግ አዋጅ አውጥተዋል። ተለዋጩ ምክር ቤት የምርጫ ህጉን ሳያጸድቅ ከቀረ በኋላ ነው እርምጃውን የወሰዱት። የምርጫውን ሂደት ለማፋጠን ካልተሞከረ በስተቀር የፖለቲካው ሂደት አደጋ ላይ ይወድቃል፣ ሀገሪቱም ወደኋላ ትመለሳለች ሲል አለም አቀፍ ማህበረሰብ ቢያስጠነቅቅም የሀገሪቱ ምክር ቤት ባለፈው ቅዳሜ የምርጫውን ሂደት ለማጽደቅ ድምጽ የመስጠቱን ጉዳይ ማዘግየቱ አልቀረም። የናይጄሪያ የሰራተኞች ኮንግረስ የነዳጅ ዘይት ዋጋና የኤሌክትሪክ መብራት ግብር መጨመርን በመቃወም ለአንድ ሳምንት ለሚጠጋ ያህል ጊዜ ያካሄደውን አድማ አቁሟል። የሰራተኞቹ ማህበር ባለፈው ሳምንት አድማ እንዲመታ ያደረገው የናይጄሪያ መንግስት የአንድ ጋሎን የነዳጅ ዋጋን በዶላር ምንዛሪ ከ43 ወደ 73 ሳንቲም ከፍ በማድረጉ ነው። መንግስት የዋጋ ጭማሪውን ካልቀለበሰ በስተቀር አባሎቹ ወደ ስራ አይመለሱም ሲልዝቶ የነበረው የሰራተኞቹ ማህበር መንግስት በበኩሉ ዋጋው እንዲጨምር ምክራ ሐሳብ ያቀረበው በውጭ ምንዛሬ ቀውስ ምክንያት የተፈጠረውን እጥረት ለማቃለል ነው ይላል። ሶሪያ ውስጥ ዛሬ በሁለት የጠረፍ ከተሞች በተከታታይ በደረሱ የቦምብ ፍንዳታዎች ቢያንስ አንድ መቶ ሰዎች ተገደሉ፣ በርካታ እንደቆሰሉ የሶሪያ መንግስት ቴሌቪዥን፣ የሶሪያ የሰብአዊ መብት ጉዳይን የሚከታተል ቡድን ገልጿል። መንግስት በሚቆጣጠረው የሜዲተራን ባህር ጠረፍ ላይ በሚገኘው ጃብለህ ቢያንስ አንድ አጥፍቶ ጠፊ የሚገኝባቸው አራት ቦምቦች ፈንድተዋል። እስላማዊ መንግስት ነኝ የሚለው ቡድን አሸባሪ አማጽያን አደን በተባለች የመን ደቡባዊት ከተማ ላይ በደረሰው ጥንድ የቦምብ ፍንዳታ ኃላፊነት ወስደዋል። ወታደሮች በሚመለመሉበት ማዕከል ውጭ በደረሰው ፍንዳታ ቢያንስ አርባ አምስት ሰዎች ተገድለው በርካቶች ቆስለዋል። ከተገደሉት አብዛኞቹ ለውትድርና የሚመለመሉ ሰዎች ናቸው። አሸባሪው ቡድን በድረገጹ ባወጣው መግለጫ ከአባሎቹ አንዱ በምልመላው ማዕከል ውጭ ጠባበቁ የነበሩ ወታደሮችን በታጠቀው የፈንጂ ቀበቶ ኢላ ዓላማ አድርጓል ይላል። አጠገቡም በሚገኘው ባድር የተባለ ወታደራዊ ሰፈር ደግሞ ሌላ ቦምብ ፈንድቷል። አድማጮች፣ ለሰአቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን በተለያዩ አካባቢዎች ኢትዮጵያን ጨምሮ የትምህርት ጥራትን ለማሻሻል የተያዙ ስራዎችን የሚያስቃኝ ዘገባ ይሆናል። ቀዳሚው ግርማይ ገብሩ ከመቀሌ ዝርዝሩን ይዟል። ዘርክድመር ሽድሽተ ሽድሽተ ሽድሽተ ክድመር በኢትዮጵያ አልፋ ማለትም የተቀላጠፈ ትምህርት ለአፍሪካውያን ወጣቶች የተሰኘ የትምህርት መርሃ ግብር በመካሄድ ላይ ይገኛል። መርሃ ግብሩ በደቡብ ኢትዮጵያ ቀደም ብሎ የተጀመረ ሲሆን አሁን ላይ በትግራይ ክልልም እየተካሄደ ይገኛል። በዚሁ አልፋ የተሰኘ የተቀላጠፈ የትምህርት መርሃ ግብር በትግራይ ክልል አምስት ወረዳዎች የሚገኙ ወጣቶች ተጠቃሚ ሆነዋል። ኢትዮጵያ ውስጥ ይህንን የአልፋ የትምህርት መርሃ ግብር ከሚያካሂዱት ድርጅቶች አንዱ ኦፕሬሽን ሬስኪው ይባላል። ኦፕሬሽን ሬስኪው ወላጆቻቸውን በኤችአይቪ ኤድስ ያጡና ጠዋሪ የሌላቸው ሕጻናትን የሚንከባከብ ምግባረ ሰናይ ድርጅት መሆኑ ይታወቃል። የድርጅቱ ኃላፊ አቶ ጌታቸው ተስፋይ ስለ አልፋ የትምህርት መርሃ ግብር በመናገር ይጀምራሉ። አቶ ጌታቸው በጣም ነው የማመሰግኖት። ለመሆኑ ይህ አልፋ የሚባለው የትምህርት መርሃ ግብር የትና እንዴት እንደተጀመረ? እስክ እንደ መግቢያ በጣም አመሰግናለሁ። አልፋ የተጀመረው አስቀድሞ በምዕራብ አፍሪካ አካባቢ ነው። እድሜያቸው ከ9 ዓመት እስከ 14 ዓመት የሆኑ ህጻናት በተለያየ አጋጣሚ ወደ ትምህርት ገበታ ያልመጡ ወጣቶችን እንዴት ወደ ትምህርት እንመልሳቸው የሚል ጽንሰ ሀሳብ ይዞ ነው የመጣው። ምክንያቱም እንደሚታወቀው በሀገራችን ሁሉም ተማሪ ወደ ትምህርት ቤት መሄድ አለበት የሚለው ጥሩ ፖሊሲ አለ። ነገር ግን የ13 የ14 ዓመት ህጻናት ከሰባት ዓመት ህጻን ጋር ገብተ ተማር በሚባልበት ሰዓት የራሱ የሆነ የሳይኮሶሻል ፕሮብለም አለው እና ከዚህ የተነሳ እነዚህን ልጆች እንዴት እንርዳ የሚል እዛ ውስጥ የተሰራ ስራ ነው። በመቀጠል ወደ አገራችን ወደ ኢትዮጵያ የመጣው በደቡብ ኢትዮጵያ ከ2011 በፈረንጆች አቆጣጠር ነው ይህን ስራ የተጀመረው። እና የዛሬ ሁለት አመት ወደ ትግራይ ሲመጣ ከትምህርት ፖሊሲ ትንሽ እንዳይጻረር የሚል ጥያቄም ነበረ። ነገር ግን በወቅቱ ለሚመለከታቸው የመንግስት አካላት በማስረዳት እንዲሁም ደግሞ ለምን እንደ ፓይለት ፕሮጀክት አይታይም በሚል የዛሬ ሁለት አመት ሰሀርቲ ሳምሬ አካባቢ ነው የተጀመረው። ስለዚህ ለአንድ አመት ትምህርቱ በኢትዮጵያ ከተሰጠ በኋላ መንግስት ራሱ በመጨረሻው አመት መጥቶ እነዚህ ልጆች እስከ ሶስተኛ ክፍል የሚያበቃ እውቀት ይዘዋል ወይ የሚለው ልክ እንደ ብሔራዊ ፈተና ነበር ሰጣቸው። የፈተና ውጤት ሲታይ እጅግ በጣም አርኪና በጣም የሚያበረታታ ከ85 ፐርሰንት በላይ መካከለኛ ውጤታቸው ከ80 በላይ በማምጣታቸው ምክንያት በጣም አበረታች ሆነ። ከዚያ በሁለተኛው አመት ላይ የክልላችን ትምህርት ቢሮ ራሱ ይሄ ጥሩ ጅምር፣ ጥሩ ስራ ስለሆነ ሰፋ ባለ ይህንን ፕሮጀክት እንዲሰራ በክልላችን ተጠየቀ። ስለዚህ በአሁኑ ሰዓት በክልላችን በአምስት ወረዳዎች አልፋ እድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናት ልጆች በአንድ አመት ጊዜ ውስጥ ከሰኞ እስከ ቅዳሜ በሳምንት ስድስት ቀን በማስተማር ጥሩ ትምህርት ተሰጥቶ አሁን የአምናው የኦፕሬሽን ረስኪ አፈጻጸም ሲታይ ዘጠና አንድ ነጥብ አራት ፐርሰንት ነው ወደሚቀጥለው ወደ አራተኛ ክፍል ያዘዋወረው እና በዚህ ነው እየሰራ ያለው። አሁን እነኚህ ወጣቶች ወይም ደግሞ እነኚህ ልጆች ትምህርቱን በጥራት እንዲማሩት የሚያስችል የተለየ የትምህርት አሰጣጥ ዘዴ ይከተላል ወይ? ይህ የአልፋ የትምህርት መርሃ ግብር ውጤታማ እንዲሆን ያደረገው ምንድን ነው? በጽንሰ ሀሳብ ብቻ የተመሰረተ አደለም። ተግባር ተኮር የሆነ ስራ ነው የሚሰራው። ልጆቹ እያንዳንዷ ትምህርታቸው የሚያደርጓት በመሸምደድ በሚይዙት ነገር ሳይሆን፣ እያንዳንዷ ነገር የሚያደርጓት ተግባር ተኮር ነው ወይ ደግሞ አክቲቪቲ ቤዝድ ነው። ለዚህ ነው ለየት የሚያደርገው። እነዚህ ልጆች ደግሞ ትንሽ ከሰባት ዓመት በላይ ስለሆኑና ነገሮችን በማየት በመስራት የሚለማመዱ ከመሆናቸው የተነሳ ትልቁ ልዩ የሚያደርገው ከሌላው ተግባር ተኮር ወይ ደግሞ አክቲቪቲ ቤዝድ መሆኑ ነው። በትግራይ ክልል ደቡብ ክፍል በህንጣሎ ወጀራት ወረዳ እኔ እኔም ራሴ የተገኝቼ በአፍጎል ትምህርት ቤት ውስጥ እየተካሄደ ያለውን የትምህርት መርሃ ግብር አሰጣጡን ተከታትየው ነበረ። በአንድ ክፍል ውስጥ የተወሰኑ ተማሪዎች ናቸው ሲማሩ ያየኋቸው። በዚሁ ላይ ተግባራዊ እየሆነ ያለው አካሄድ አለ፣ እውነት ነው። አሁን ሌላው አልፋ ለየት የሚያደርገው በአንድ ክፍል ውስጥ በጣም ቢበዛ 25 ተማሪዎች ብቻ ነው የሚያስተምረው፣ ከ25 በላይ አያስተምርም። ስለዚህ ይህንን የሚያስተባብር ወይ ፋሲሊቴተር እያል ነው የሚጠራው። እነዚህ 25 ልጆች በስማቸው በደንብ ነው የሚያውቃቸው፣ በባህሪያቸው በደንብ ነው የሚያውቃቸው። ሙሉ ቀን ከእነርሱ ጋር ነው የሚውለው ስለዚህ በደንብ አድርጎ ስለሚያስተምራቸው የመማር የማስተማሩ ዘዴ በቀላሉ ልጆቹ እንዲይዙትና በአጭር ጊዜ ውስጥ የሚጠበቀውን ውጤት እንዲያመጡ እያደረገ ያለው ሁኔታ ነው ያለው። በትግራይ ውስጥ ከኦፕሬሽን ሬስኪው ጋር በመሆን ይህንን የትምህርት መርሃ ግብር እየሰጡ ያሉት ድርጅቶች አሉ እናንተ ብቻ ናቸው ወይስ ሌሎችም አሉ? ሌሎች አሉ። ምክንያቱም ክልላችን ውስጥ እስካሁን አምስት ወረዳዎች ነው ኦፕሬሽን ሬስኪው ኢትዮጵያ ሁለት ወረዳዎች እያዘው አጽቢ ወንበ ግንበርታ ወረዳና ህንጣ ለዋጅራት፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሰሓርቲ ሳምረ የሚባል ቦታ ዞን እየሰሩ ያሉት እንዲሁም ደግሞ ማህበር ልምዓት ትግራይ ወይ ደግሞ ቲዲኤ ትግራይ ደቨሎፕመንት አሶሲሽን ደግሞ ሌላ ወረዳ ይዘዋል። እንዲሁም ደግሞ ዋይድ ሆራይዘን የሚባሉ መረብለኸ አካባቢ ሌላ ወረዳ ይዘው እየሰሩ ነው ያሉት። አሁን ይህንን አልፋ የተሰኘ የትምህርት መርሃ ግብር ለወደፊቱ ለማስፋት ወደ ሌሎች አካባቢዎችም እንዲዳረስ ለማድረግ የታቀደ ወይም ደግሞ የታሰበ ነገር ይኖራል፣ አቶ ጌታቸው? ለዚህ ለአልፋ ፕሮጀክት ዋናው ረጂ ድርጅት ጀኔቫ ግሎባል ኢንተርናሽናል የሚባል አሜሪካ ሀገር ውስጥ የሚገኝ ነው። ለዚህ ደግሞ ጀኔቫ ግሎባል ኢትዮጵያ የሚባል ነው አጋዥ ሆኖ የመጣው እና በክልላችን ሲታይ ጥሩ ስራ እየተሰራ እንደሆነ በተለይ ደግሞ እድሜያቸው ከ9 እስከ 14 ዓመቱ የሆኑ ህጻናቶች ጥሩ አማራጭ እንደሆነ ታምነውበታል። የትምህርቱም ጥራት እንዳልኩት ያው በሚሰጠው የመጨረሻ የግምገማ ፈተና ጥሩ ውጤት እያስመጣ እንደሆነ በደንብ ለመገንዘብ ተችሏል። ስለዚህ አሁን ከዚህ የበለጠ በአምስት ወረዳ ብቻ ተወስኖ ሳይሆን በተለይ አንዳንድ በጣም ሪሞት በሆኑ ኤሪያዎች ላይ አስቸጋሪ በሆኑ ቦታዎች ላይ እነዚህን ትምህርቶች መስፋፋት እንዳለበት እኛም ለአጋዥ ድርጅታችን ለጀኔቫ ግሎባል ኢትዮጵያ ጥያቄያችን እያቀረብን ያለ ነው። በጄኔቫ ግሎባል ኢትዮጵያ መሰረትም እስኪ ተጨባጭ ሁኔታው በየክልሉ በየወረዳው ያለው ፍላጎት ያለው የተማሪዎች ቁጥር ከትምህርት ቤት ውጭ የሆኑ ዕድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናቶች ምን ያህል ቁጥር ናቸው ያሉ ጥናት አስጠንታችሁ እንድታቀርቡልን ብለው አስበዋል። በተጨማሪ ደግሞ ጄኔቫ ግሎባል ኢትዮጵያ ከክልላችን ትምህርት ቢሮ ጋር በመተባበር ሳይንሳዊ የሆነ ጥናትም ለማካሄድ ውጤቱን ለማጥናት በዝግጅት ላይ ነው የሚገኘው። እና ለወደፊቱ ከዚህ የበለጠ ሰፍቶ ብዙዎች እናደርሳለን ብለን እናስባለን። አቶ ጌታቸው ተስፋ የኦፕሬሽን ሬስኪው ኢትዮጵያ የበላይ ኃላፊ ለሰጡኝ ቃለ ምልልስ በጣም ነው የማመሰግኖት። እኔም በጣም አመሰግናለሁ እድሉ ስለተሰጠን ቪኦኤን በጣም አመሰግናለሁ። የአሜሪካ ድምፅ ለአሜሪካ ድምፅ ግርማይ ገብሩ ከመቀለ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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። heo jigjigaheow goday helow qabri dahar helow dhagax buur helow diridhabe helow himilgainav ainanainwaxaad dhegaysanaysaan gabina v gain አሁን ወደ ቦሌ ቡልቡላ እናመራለን። ከአዲስ አበባ በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ቀበሌ 12 የገበሬ ማህበር ውስጥ ልዩ ስሙ ወረገኑ በሚባል ስፍራ የሚኖሩ በርካታ ሰዎች ቤቶቻቸው ጥቅስ ህጋዊ ፈቃድ የላቸውም በሚል መፍረሳቸውና ለቤት አልባነት መዳረጋቸውን ገልጸዋል። ቤቶቹ ሲፈርሱ ከጸጥታ ኃይሎች ጋር በተፈጠረ ግጭት በሰዎች ላይም ጉዳት መድረሱን አመልክተዋል። መለስካቸው አመሀ ዝርዝሩን ይዟል። የአካባቢው ነዋሪዎች የሆኑና ለደህንነታቸው በመፍራት ስማቸው ይፋ እንዳይደረግ አጥብቀው የጠየቁ ምንጮች ለቪኦኤ ማምሻውን በስልክ እንዳስረዱት በቦሌ ቡልቡላ ወረገኑ በተባለው ስፍራ ህገወጥ ግንባታዎች ናቸው የተባሉ ቤቶችን ማፍረስ የተጀመረው ግንቦት 10 ቀን 2008 ዓ.ም ነው። ስለ ድምፁ ጥራት አበክረን ይቅርታ እየጠየቅን የአይን ምስክሮች ነን ያሉንን የአካባቢው ነዋሪዎች የሚሉትን እናድምጥ። ረቡ ዕለት ነው። በአስር ነው የተጀመረው ከአስር ቀን ጀምሮም እስካሁን ድረስ ልጆች ትምህርት ቤት አይገቡም። ከአራት አምስት ያላነሱ ትምህርት ቤቶች አሉ ተዘግተው ልጆች ታፍነው ተቀምጠዋል። እዚህ በጥይት እየተደበደብን ነው። ባለፈው ረቡ ዕለት እስከ ምሽቱ ሁለት ሰዓት አፍርሰዋል። ትናንት ሐሙስ እስከ ምሽቱ አስራ አንድ ሰዓት ነው ያፈረሱት። ልጆች ሞልተዋል። መጫቶች ነፍሰ ጡሮች በሜዳ ላይ ነው ተቀምጠው ያሉት። እንደ ገና አምቡላንስ ራሱ በአይኔ በብረቱ ያየሁት ረቡለት አስር አምቡላንስ ቁስለኛ ሲሄድ በአይኔ በብረቱ ተመልክቻ አለው። አሁን በግምት ስልሳ ሺ ቤት ፈርሷል አንድ ሰው መብዛት አለ፣ ይደበደባል። እዚህ አካባቢ መጥጥና ስራ ሲደግ ልዩ ኃይል መከላከያ አየር ወለድ ነው የመጣው አየር ወለድ መጥቶ ነው ይህን ነገር ያረ። አምቡላንስ ሲመጣ የምናየው በሩቁ ነው። አያሳዩንም፣ አያስጠጉንም፣ ይደበድቡናል። ማንም ሰው ጠጋ ካለ ያው ይደበድባል። አየር ወለድ መጥተዋል። ከመከላከያ አየር ወለድ ነው እንዲህ ያለ ነገር ሊያደርግ የቻለው እና አንድ ነሳ ማንለ እኛ አንነሳም አንልም። እንኳን እኛ ቀርቶ አራት ኪሎም ፈርሷል፣ ፒያሳም ፈርሷል። እኛ መንግስት እስከፈለገው ድረስ ዳቦ ቆርጥመን የሰራነው ቦታ ነው። መብራትና ውሃም የለንም፣ የጉድጓድ ውሃ ነው የምንጠጣው። መንግስት ይህን እንዴት ነው የሚያየው? እኛስ ዜጎች አይደለንም? ህገወጥ ነው ያለ እርግጥ ነው ብዙ ሰው ካርታ የለውም። ከገበሬ እጅን የገዛው ከ150 በላይ ሰው ታስሯል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከመንግስት በጉዳዩ ላይ ይፋ የተደረገ መግለጫ የለም። ወደ ስፍራው የሄዱ ጋዜጠኞችም በፀጥታ ኃይሎች ስለተከለከሉ ለመድረስ እንዳልተቻለ ተመልክተናል። በመንግስት ወገን ያለውን ምልከታ ተከታትለን ለማቅረብ የምናደርገውን ጥረት እንቀጥላለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Gabina VOA kuke uh saurari yanzu haka -huh. tare da henok fente da Mestaward Aragão. Wiki talama talama talama talama talama ma na Gabina VOA ehem! With henok fente and Mestaward Aragão ehem! በሽብር ድርጊት ተጠርጥሮ አቃቤ ሕግ ክስ የመሰረተባቸው የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት አቶ ዮናታን ተስፋዬ በዛሬው ዕለት ፍርድ ቤት ቀርበው የክስ መቃወሚያቸውን አቅርበዋል። አቃቤ ሕግ መልስ እንዲሰጥ ቀጠሮ ይዟል። መለስካቸው አማሃ ዝርዝሩን ይዟል። አቶ ዮናታን ተስፋዬ አቃቢ ህግ ቀደም ሲል የመሠረተባቸውን የሽብር ድርጊት ወንጀል ክስ መቃወሚያ ማመልከቻቸውን ዛሬ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በጠበቃቸው አማካይነት አቅርበዋል። የክስ መቃወሚያ ማመልከቻቸው ስድስት ነጥቦችን የያዘ ነው። ስድስቱን መቃወሚያ ሀሳቦች በዝርዝር ካተተ በኋላ ማመልከቻው ሲያጠቃልል አቃቢ ሕግ በተከሳሽ ላይ ያቀረበው ክስ የሽብር ድርጊት ስለመሆኑና በአዋጁ አንቀጽ ሶስት ከተዘረዘሩት ተግባራት የትኛውን ለመፈጸም የታቀደ እንደሆነ የማያመለክት በመሆኑ የተጠቀሰው የአዋጅ አንቀጽና ተከሳሹ ፈጸመ የተባለው ድርጊት የማይቀራረብ በመሆኑ ግልጽ ያልሆነና ተከሳሽ የቀረበበትን ክስ ተረድቶ ለመከላከል የማያስችለው በመሆኑ በክሱ ውስጥ ኦነግ ተብሎ የተመለከተውና ዓላማው ተገልጾ በክሱ የተመለከተው አካል ተከሳሽ ፈጽሟል ከተባለው ድርጊት ጋር የማይገናኝና አግባብነት የሌለው በመሆኑ ተከሳሽ የተከሰሰበት ድርጊትና ጽሁፍ በህገ መንግስቱ የተረጋገጠ ሀሳብን በነፃነት የመግለጽ መብት በመሆኑና አቃቢ ህግ በአዋጁ የተጠቀሰው ቅድመ ሁኔታ ባልተሟላበት የምስክሮችን ማንነትና ምንነት ደብቆ የሚያቀርብበት የህግ አግባብ ባለመኖሩ ፍርድ ቤቱ የቀረበውን ክስ ሰርዞ ተከሳሽ እንዲያሰናብተው ማመልከቻው ይጠይቃል። አቃቢ ህግ ክሱን የሚያሻሽል ከሆነም ተከሳሽ ከእስር ተለቆ በህጉ አግባብ ስነ ስርዓቱን ተከትሎ በሚቀርበው ክስ ላይ ከሚጠቅሰው የህግ አንቀጽ ጋር የሚቀራረብና ተከሳሽ ያለውን ሀሳብን በነጻነት የመግለጽ መብት ማስከበሪያ መርሆችን ያገናዘበ ክስ አዘጋጅቶ እንዲያቀርብ ትዕዛዝ እንዲሰጥለት ተከሳሽ አመልክተዋል። ፍርድ ቤቱ በቀረበው መቃወሚያ ላይ አቃቢ ህግ መልስ እንዲሰጥ ለግንቦት 25 ቀን 2008 ዓ.ም ቀጥሯል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዛሬ የጋቢና ዲጄ ዲጄ ፋትሱ የለም። መንገድ ላይ ነው፣ አውቶብስ ላይ መሰለኝ አለው። ጋቢና ተሳፍሮ እንደሆነ ባናቅም፣ ለማንኛውም ዜማውን መስታወት አራጋው ነች፣ የጋበዘችን መስታወት። የሚያላደኝ አዎ፣ የሚያላደኝ ናጎዴ ናጎዴ፣ ሁልጊዜና ምስግር ነው። ከምዕራብ አፍሪካ ከናይጄሪያ ነው ያሰማናችሁ። ናጎዴ የሚያላዴን አሁን የጋቢና ጉዟችን ወደ ትግራይ ክልል ያመራል። ብዙዎቻችሁ እንደምታውቁት በኢትዮጵያ በርካታ ስፍራዎች ከ50 ዓመታት በፊት ታይቶ የማይታወቅ ድርቅ ከ10 ሚሊዮን በላይ ሰዎችን ሕይወት አደጋ ላይ ጥሏል። ግርማይ ገብሩ በሀውዜን ከተማ ተዘዋሮ ያደረሰን ዘገባ እንዲህ ያሉ የተፈጥሮ አደጋዎችን ለመቋቋም የሚሰሩና ተቋማዊ የጥናትና የምርምር ድጋፍ እንዲሁም የብድር አገልግሎቶች የሚያገኙ ገበሬዎች ኑሯቸው እንዴት የተሻለ እንደሚሆን የሚጠቁም ነው። ዝናብ ያራሰው እና ያለመለመው የምስራቁ የትግራይ ምድር እየቃኘን ከመቀለ ሁለት ሰዓት የሚወስደውን የሀውዜን ወረዳ መንገድ ተያያዝ ነው። የሀውዜን የገበያ ቀን ሮብእ በመሆኑ ሀውዜንን ያዋሰኑ ወረዳዎችም ጭምር የላኳቸው ገበያተኞች ወደ ገበያ የሚያቀርቡትን ምርት ተሸክመው ይጎርፋሉ። እንዲያ እንዲህ እያልን ከጠዋቱ ሶስት ሰዓት በሐውዜን ወረዳ የደብረ ብርሃን ገጠር ውስጥ የሚገኙት ታታሪና ተመራማሪ አርሶ አደር ግቢ ውስጥ ደረስን። አቶ ኪዳኑ ግርማ ይባላሉ። አቶ ኪዳኑ የተሻሻለ የእርሻ ዘዴ ተግባራዊ ለማድረግ የዘመቱ አርሶ አደር የትግራይ የእርሻ ምርምር ተቋም ከሀገር ውጭና ከሀገር ውስጥ ያገኛቸውን የዘመናዊ እርሻ ግብአቶችን ተጠቅመው ምርታማነትን በማሳደግ ኑሯቸውን የቀየሩ ብርቱ ገበሬ ናቸው። ይህ ሎሚ ነው። ሎሚ ትፈልጋለህ? በቤት ውስጥ እንግባ። ይህ የእኛ መኖሪያ ነው። ይህ ደግሞ የከብቶች በረት ነው። ድሮ አብረን ሰዎችና እንስሳት ነበር የምንኖረው። በአሁኑ ወቅት ግን የየራሳችን ተለይቶ ንጽህናው በጠበቀ መልኩ መኖር እንዳለብን በተሰጠን ትምህርት መሰረት ይኸው ተግባራዊ አድርገነዋል። ይህ ደግሞ የንቦች ቀፎ ነው። ዘመናዊ ቀፎ፣ ንቦችን እዚህ እናራባለን። የዘመናዊ ቀፎ እጥረት ሲያጋጥመኝም ራሴ አዘጋጃልሁኝ። ይህን የምትመለከተው ቀፎ ራሴ ነኝ የሠራሁት። አርሶ አደር ኪዳኑ ሞተር ገዝተው ውሃ በመሳብ ባላቸው የእርሻ መሬት የተለያዩ አዝርዕት አትክልትና ፍራፍሬ በማልማት ይጠቀማሉ። የእርሻ ምርምር ተቋሙ የሚያቀርብላቸው ምርጥ ዘር፣ ዘመናዊ ማዳበሪያና የአስተራረስ ዘዴ በመጠቀም ያገኙትን ምርት ማሳቸው ውስጥ እየተዘዋወርን ተመልክተናል። ሽኳር ድንሽ ድንሽ ካብ ዘራእት ከዓ እፉን ስንዳይ ስኳር ድንችና ድንች ከአዝርት ደግሞ በቀሎና ስንዴ ከፍራፍሬዎች ደግሞ ትርንጎ፣ ብርቱካንና ዘይቱን አለን። የከብቶች መኖም እናዘጋጃለን። ይህ ደግሞ ሽንኩርት ነበር የተዘራበት ተሽጦ አልቋል። እዚያ ጋር የምትመለከተው ማዳበሪያ የተደረገበት ማሳ ለስንዴ ነው የተዘጋጀው። ለዘር የምንጠቀምበት ስንዴ የህንድ ምርጥ ዘር ነው። ጥሩ ምርት እናገኝበታለን። አቶ ኪዳኑ ግርማይ ከትግራይ የእርሻ ምርምር ተቋም የሚያገኙትን እገዛ ይገልጻሉ። ዘመናዊ የእርሻ አጠቃቀም የቴክኖሎጂ ውጤቶችን ተጠቅመው ሰርተው እንዲያለሙ የሚያስችላቸው ብቃት እንዲያገኙ ትምህርት ነው የሚሰጣቸው። የእርሻ ምርምሩ ተቋም ከአየርላንድ መንግሥት ጋር በመተባበር ትግራይ ውስጥ የተመራማሪ ገበሬዎችን አማካኝነት ተግባራዊ ምርምርን ያካሂዳል። ከትግራይ የእርሻ ምርምር ተቋም ወደ አርሶ አደሩ እየተሸጋገረ ያለው አቅም በሚመለከትም አርሶ አደር ኪዳኑ ግርማ ይገልጻሉ። ከምዚ ጌርካ ስራህ እዚ ለውጥ አሎ ካብ ወፃ ዓዲ ይኹን ካብ ውሽጢ ዓዲ ይኹን። እንዲህ ነው መስራት ያለብህ፣ ይህንን ለውጥ ታገኝበታለህ በማለት ከውጭ ሀገርና ከአገር ውስጥ ተሞክሮዎችን በማስመጣት ያስተምሩኛል። ከእነሱ ያገኙትን ምርጥ ዘሮዎች ደግሞ ከአካባቢያችን የአየር ሁኔታና ከመሬታችን ጋር ይስማማ እንደሆን ለማረጋገጥ ማሳችን ላይ በትንሹ እንሞክረዋለን ። እነሱም ይከታተሉኛል። የምርቱን መጠን ደግሞ እንመዝነዋለን። ካሁን በፊት ከነበረው ጨምሯል ወይስ ቀንሷል የሚለውን እናረጋግጣለን። ወደ ተለያዩ አገሮችም ለልምድ ልውውጥ ይወስዱኛል። ለምሳሌ አየርላንድ በመሄድ በእርሻ ተግባራዊ ምርምር ላይ በሚያተኩረው ስብሰባ ተሳትፌያለሁ። ከተለያዩ አገሮች የመጡትን ገበሬዎች ለምሳሌ ከሌሴቶና ማላዊ ገበሬዎች ጋራ በመገናኘትም ልምድ ተለዋውጠናል። በአካባቢው ዝናብ መጣል ጀምረዋል። አቶ ኪዳኑ ግርማይ ማሳቸው አርሰው ማዳበሪያና ኮምፖስ በመጠቀም አለሳልሰው ዘር ለመዝራት ተዘጋጅተዋል። ክረምቱ ጥሩ ይመስላል። ጥሩ ምርት እናገኛለን የሚል ተስፋ ነው ያለን ይላሉ አቶ ኪዳኑ ድሮዎች ከብቶችንና በጎችንም ያዳቅላሉ። ጠንክረው በመስራት በሚያገኙት ዓመታዊ ምርት በምግብ ራሳቸው መቻላቸውንም ያረጋግጣሉ። ካሏቸው ስምንት ልጆች አምስቱ በከፍተኛ የትምህርት ደረጃ ሰልጥነው ሥራ መያዛቸውንም ገልጸውልኛል። የአካባቢው ገበሬዎች ከሳቸው ትምህርትና ልምድ እያገኙ መሆናቸውንም ይናገራሉ። ከምርምር ተቋሙ ለሕብረተሰቡ የሚቀርበውን አማራጭ የምርት ማሳደጊያ ዘዴዎችንም ተቀብለው ተግባራዊ በማድረግ ላይ ገበሬው ለውጥ ማሳየቱንም ይገልጻሉ። እኛም በተመራማሪ አርሶ አደር ኪዳኑ ግርማይና በመሰሎቹ ለወደፊቱ ከዚህ በላይ ለውጥ እንደምናይ በመተማመን መልካምን ሁሉ ተመኘንና ተለያየን። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል፣ አደል ሄኖክ? አዎ። በፌስቡክ ደግሞ አስተያየቶቻችሁ ሁልጊዜ በቀጥታም ተከታተሉን። አስተያየቶቻችሁን አት ቪኦአ ማሀሪክ ላይ አድርሱን። በትዊተርም እንዲሁ አት ቪኦአ ማሀሪክ ላይ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋው እና ሄኖክ ሰማግዜርነን። ዝግጅታችንን ደግሞ በቴክኒክ ያቀነባበረው ሞክቤል ያበረው ነው። የጋቢና ዲጄ ማን ነበር ዛሬ? ዛሬ ዲጄ መስቱ መስቱ። ጉዟችን የሰመረ ይሁልን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።